ይኸው የአሜሪካ ኮንግረስ ያሳለፈው ኤች አር መቶ ሀያ ስምንት መሬት ላይ ያለውን ተጨባጭ ሁኔታ ከግምት ያላስገባ ነው ሲል የኢትዮጵያ መንግስት ተቃውሞውን ገልጿል። ውሳኔው ወቅቱን የጠበቀ አይደለም፣ አግባብነት የለውምም ብለዋል የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ። የኢትዮጵያን መንግስት አቋም የያዘውን ዘገባ እስክንድር ፍሬው ከአዲስ አበባ ይዟል። የኢትዮጵያ መንግስት ኤችአር 128ን መቃወም የጀመረው ገና ከጅምሩ ነው። በተለያዩ አጋጣሚዎችም አቋሙን ይፋ ሲያደርግ ቆይቷል። አዋጁ ትናንት በኮንግረሱ ከጸደቀ በኋላ ያንጸባረቀው አቋም ደግሞ ወቅታዊውን ሁኔታ መነሻ ያደረገ ነው። የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ እንዳሉት ውሳኔው ወቅቱን የጠበቀ አይደለም፣ አግባብነትም የለውም። የኢትዮጵያ ሕዝብ ሕገ መንግስታዊ የመብት ጥያቄዎችን በተለያዩ መንገዶች ሲያነሳ መቆየቱን ሚኒስትሩ አስታውሰዋል። መንግስትም ችግሮች መኖራቸውን አምኖ እርምጃ እየወሰደ መሆኑን ዶክተር ነገሪ ማሳያዎችን በመጥቀስ ጭምር አብራርተዋል። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ለእነዚህ ችግሮች መፍትሄ እንደሆኑ የወሰዱት እርምጃ አለ። ኃላፊነታቸውን ለቀዋል። እሳቸውን በመተካት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን በቅርብ ባደረጉት ንግግር እስካሁን የተከሰቱትን ችግሮች መንግስት ራሱ ኃላፊነት እንደወሰደ ከዚህ በፊትም ደግሞ ቅርታ እንደጠየቀ በቅርታ ማለት ብቻን ሳይሆን ደግሞ የሕግ የበላይነትን ለማስከበር ከምን ጊዜው በበለጠ ሁኔታ በተሻለ ሁኔታ ለመስራት ቁርጠኛ መሆኑን የገለጸበት ሁኔታ አለ። እንግዲህ እዛ ላይ የተገለጹት ተጠያቂነትን የማስፈን፣ የመልካም አስተዳደር፣ የዲሞክራሲ ምህዳር፣ የሰብአዊ መብቶችን ማክበር በተመለከተ ሌላ አካል ስለነገረን ሳይሆን መንግስት ግዴታ ስላለበት ነው። ምክንያቱም ይሄ የሕገ መንግስታዊ መብቶች ናቸው። በዚህ ደግሞ ክፍተቶች ጥሰቶችም ሲስተዋሉ ነበረ። መንግስትም ደግሞ በዘረጋቸው የዲሞክራሲ ተቋማት ለምሳሌ የኢትዮጵያ ሰብአዊ መብት ኮሚሽን በኩል ሲያጠና የቆይበትና በተጠየቅ ላይ ምንም ድርድር እንደማይኖር መንግስት በግልጽ ያስቀመጠበት ሁኔታ አለ። እንግዲህ በምትፈለገው ፍጥነት እንዲሄድና ህዝባችን እያነሱ ያሉ ጥያቄዎች ምላሽ እንዲያገኝ አሁን ደግሞ በአዲስ መልክ ትልቅ የሪፎርም እርምጃዎች መንግስት እየወሰደ ባለበት ነው። እንግዲህ ይሄ የወጣው ስለዚህ ወቅታዊ አይደለም። አሁን ይሄንን የተጀመረውን አዲስ እርምጃ፣ የዜጎቻችንን ጥያቄዎች የመመለስ እርምጃ ከአዲሱ አመራር ጋር ሆኖ መደገፍ ነው እንጂ በተለይም ህዝብን የሚያደናግር ያውም ደግሞ መሬት ላይ ያለውን ነባራዊ ሁኔታውን በተለይ አሁን እየገለጽኩ ያለውን ለለውጥ ያለንን ተነሳሽነት ከግንዛቤ ውስጥ ያላስገባ ውሳኔ ስለሆነ። ጠቃሚ ነው ብለን አንወስደውም ማለት ነው። በመንግስት ተወሰዱ ያሏቸውን ሌሎች አዎንታዊ እርምጃዎችም አብራርተዋል ሚኒስትሩ። በተለይ ባለፉት ሶስት አመታት ያጋጠሙን ችግሮች ሁላችንንም ያሳዘነ ነው እና ይሄን ለመለወጥ ደግሞ በተለይ አዲሱ አመራር ለወቅታዊ ችግር ተገቢው ምላሽ ለመስጠት ለምሳሌ በንግግራቸው አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ግልጽ ያደረጉበት ከተፎካካሪ ፖለቲካ ፓርቲዎች ጋር አማራጭ እንዳላቸው ኢትዮጵያዊ ዜጋ ሀገር ወዳድ ዜጋ ነው የምንቆጥራቸው። ጠላቶቻችን ጣላቶቻችን አይደለም። ተቃዋሚም አንላቸውም። አብረን እንሰራለን። እኛ የተወሰነ ርቀት ከዚህ በፊት ካደረግነው ርቀን መሄድ አለብን፣ ኢንጌጅ ማድረግ አለብን ብሏል። እነሱን ብቻ ሳይሆን ደግሞ ውጪ ያሉትም የኢትዮጵያ ጉዳይ ያገባናል የሚሉ ዲያስፖራ አባላትም ይሆኑ ተቃዋሚ ፖለቲካ ፓርቲዎችም፣ ግለሰቦችም ይሆኑ የኢትዮጵያ ጉዳይ ከሚያገባቸው ጋር ለመስራት መንግስት ራሱ ውሳኔ ያስተላለፈበትና ያንን ተግባራዊ ያደረገ ያለበት ሁኔታ አለ። ሌላው ደግሞ ከቅርብ ጊዜ እንዳየ ነው። ለምሳሌ በተለያዩ ምክንያቶች የታሰሩ በሺዎች የሚቆጠሩ ዜጎቻችን እንዲፈቱ መንግስት ወስኖ በዛ ውሳኔ መሠረት ከእሳቸው ተቋርጦ አንዳንዶቹ ደግሞ በይቅርታ እንዲፈቱ ተደርጓል። ይሄ ቀጣይነት ያለ ሂደትም ነው። በአንድ በኩል እነዚህን እርምጃዎች መንግስት እየወሰደ ነው። በዲሞክራሲ ምህዳሩ ደግሞ ሌላው የመደራጀት የመረጃ የማግኘት መብት የሚዲያ ነፃነት እነዚህ በምፈለገው ደረጃ እንዲያድጉ ክፍተቶችን እየለየን የሪፎርም ስራዎችን እየሰራ ነው ያለ ነው። ይሄ ባለበት እንግዲህ ተጨባጭ የሆኑ እርምጃዎች እየተወሰደ ባለበት ምን እንዲያመጣ ነው ይሄ ውሳኔ በአሁኑ ጊዜ የሚተላለፈው? በኢትዮጵያና በዩናይትድ ስቴትስ መካከል ያለው ጠንካራ ግንኙነትም ኮንግረሱ ኤችአር 128ን በማሳለፉ ምክንያት እንደማይስተጓጎል ሚኒስትሩ ተናግረዋል። ከአሜሪካ ጋር የነበረን ጠንካራ ግንኙነት የሚጎዳም አይደለም ለወደፊትም ደግሞ የሚቀጥልና ያ ግንኙነት ደግሞ ለመንግስት ተብሎም ሳይሆን ለሕዝቡ ለዜጎቻችን ጥቅም ሲባል እንዲሁም ደግሞ በአጠቃላይ ለቀጠናው ሲባል ግንኙነታችን ተጠናክሮ ይቀጥላል ነገር ግን ይህንን ውሳኔ በእኛ በኩል የሚጠቅም አይደለም፣ ወቅቱን የጠበቀ አይደለም፣ አግባብነት ያለው አይደለም፣ የተነሱትን ጉዳዮች መፍትሄ የሚሰጥ ነገር አይደለም የሚል አቋም ነው ያለ የኢትዮጵያ የሰብአዊ መብትና የተጠያቂነት ህግ ኤች አር 128 በአገሪቱ የተጣለውን የአስቸኳይ ጊዜ አዋጅ መነሳት ጨምሮ በመንግስት መወሰድ ያለባቸውን ሌሎች እርምጃዎችም ይዘረዝራል። ዩናይትድ ስቴትስን የመሳሰሉ አንዳንድ ምዕራባውያን መንግስታት የዚህን አዋጅ መጣል ሲቃወሙና እንደሚያሳስባቸውም ሲገልጹ ቆይተዋል። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በሳምንቱ መጨረሻ ከዲፕሎማቲክ ማህበረሰቡ ጋር ለመጀመሪያ ጊዜ እንደሚገናኙ ምንጮች እየገለጹ ነው። ግንኙነቱ ምን መልክ እንደሚኖረው፣ ይህ አዋጅና ሌሎች ወቅታዊ ሁኔታዎችም ስለመነሳታቸው ግን እስካሁን የተጨበጠ መረጃ የለም። ትናንት በኮንግረሱ ያለፈው ኤችአር 128 ህግ ሆኖ እንዲወጣ ለሴኔቱ መቅረብና በኋላም በፕሬዚዳንቱ መፈረም ይኖርበታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ